የዓለም እግር ኳስ ፌዴሬሽኖች ማኅበር አዲሱ ፕሬዚደንት ጂያኒ ኢንፋንቲኖ በኢትዮጵያ ጉብኝት ማድረጋቸውና የተለያዩ ውይይቶች ማድረጋቸው ተገልጿል። የምናገኘው ድጋፍ በሚኖርበት ሁኔታ ላይ ተነጋግረናል ሲሉ ደግሞ የኢትዮጵያው እግር ኳስ ፌዴሬሽን ፕሬዚደንት ጁነዲ ባሻ ከዘጋቢያችን እስክንድር ፍሬው ጋር ባደረጉት የስልክ ቃለ ምልልስ ገልጸዋል። የዓለም እግር ኳስ ፌዴሬሽኖች ማኅበር ፊፋ ፕሬዝዳንት ጃኒ ኢንፋንቲኖ የመጀመሪያ ጉብኝት ወደ አፍሪካ ሆኗል። ደቡብ ሱዳንን፣ ጅቡቲን፣ ጋቦንን እና ኢትዮጵያን ያካተተ ነው ጉብኝታቸው። ከትናንት ወዲያ ማምሻውን አዲስ አበባ የገቡት ፕሬዝዳንቱ ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም እንደዚሁም ከእግር ኳስ ፌዴሬሽኑ ፕሬዝዳንት አቶ ጁኔዲ ባሻ ጋር ተነጋግረዋል። የስፖርት ማዕከላትንም ጎብኝተዋል። አዲሱ የፊፋ ፕሬዝዳንት የጎበኟት ኢትዮጵያ እንደ አፍሪካ አንድነት ድርጅት ሁሉ የአፍሪካ እግር ኳስ ኮንፌዴሬሽንም መስራች ሀገር መሆኗ ይታወቃል። ኮንፌዴሬሽኑም ከአፍሪካ አንድነት ድርጅት ቀድሞ የተመሰረተ አህጉራዊ ተቋም ነው። ኢትዮጵያዊው ይርነቃቸው ተሰማም በምክትል ፕሬዝዳንትነትና በፕሬዝዳንትነት ለሰላሳ ዓመታት ይህንኑ ተቋም መርተዋል። የአገሪቱ እግር ኳስ ግን በዚህ ታሪክ ደረጃ አላደገም። ይህንኑ ለማገዝ ፌዴሬሽኑንም ለመደገፍ አስፈላጊው ሁሉ ይደረግ ዘንድ ለፊፋው ፕሬዝዳንት ጥያቄ ማቅረባቸውን አቶ ጁኔዲ ተናግረዋል። የተገኘው ምላሽም አዎንታዊ መሆኑን አስረድተዋል። መቼም ቃል እንግዲህ እኛ ያቀረበውን ነገር በጽሁፍ አድርጉ እና በዝርዝር ሰርታችሁ አምጡ እና በተቻለ መጠን የሚገባውን በመሬት ላይ ለማሳየት እንሞክራለን፣ ለመከሰብ እንሞክራለን። ስለዚህ የነገራችሁ ነገር ልትደገፉ የሚገባ ጉዳይ ነው የሚለውን እዛችሁ ላይ ሁሉ ነገር ሊያደርጉ አይችሉም። እዚሁ አዲስ አበባ ሸራተን ሆነ ወይም ደግሞ በዛች አንድ ቀን አሁኑን ወስኖ ይሄ ነው ማለት አይቻልም። ግን ምንድን ነው ኦልሞስት እንግዲህ እኛ ባየነው መሰረት እንደ አንድ መሪ ፖዘቲቭ መልስ ነው የሰጡን ይዛችኑ ቅረቡ፣ ጻፉ፣ አቅርቡ፣ እንዲያውም መታችሁ እዲሁ ድረስ አስፈጽማችሁ ተመለሱ የሚል አይነት ነገር ነው የተነገረን እና ይህን ይመስላል። አቶ ጁኔዲ፣ ዛሬ ከደቂቃዎች በኋላ የኢትዮጵያ ብሔራዊ እግር ኳስ ቡድን አልጄርስ ላይ ከአልጄሪያ ጋር ለአፍሪካ ዋንጫ ማጣሪያ ይጫወታል። ወሳኝ ጨዋታ ነው ለኢትዮጵያ ብሔራዊ ቡድን ከምድቡ ለማለፍ ምን ይጠብቃሉ? ዛሬ ምን ይጠበቃል? እንግዲህ ኢትዮጵያ የተደረደችው ከአልጄሪያ ከሌሴቶ ከስሽርስ ጋር ነው። እስካሁን ደስፈት ጨዋታ አድርገናል። በሁለቱ ጨዋታ እንግዲህ አራት ነጥብ አግኝተናል። ሁለት ነጥብ ሚስ አድርገናል። ከዚህ በኋላ እንግዲህ ከአልጀሪያ ጋር እዚህ እና እዛ አለን። አሁን ዛሬ እዛ እንጫወታለን። ከሁለት ቀን በኋላ ደግሞ እዚሁ አዲስ አበባ ጨዋታ ይደረጋል። ከዛም ውጪ ደግሞ ከሌሴቶ ጋር ገና አለን። እነዚህ እነዚህ ተደማምረው ነው እንግዲህ ውጤት የሚመጣው፣ እና በሁሉም ማሸነፍ ባይቻል የሚገባው ማሸነፍ አለብን ነው ደቅር ያዝ ነው። ሀገር እንግዲህ በጣም ጠንካራ ሀገር በፊዛም ከአፍሪካ ግንባር ቀደም የሰጠው ሀገር ነው። ብዙ ጊዜ ተጫዋቾቻቸው ፕሮፌሽናል በአውሮፓ የሚጫወቱ ናቸው። በጣም ከባድ ከሆነው ከአፍሪካ ሀገር ጋር እንደምንጫወት እንገምታለን። በዛ ስሜት ነው እዛ የምንሄደው። ግን ለማንኛውም በእግር ኳስ የሚሆነው አይታወቅምና ሁልጊዜ የሚቻላቸው አድርጉ የሚለው ግን ከከባድ ቡድን ጋር የምንጫወት ነው አምራችን ውስጥ ያለው እንደዚያም ሆኖ ግን መፍራት ስሜት የሚገቡ ሳይሆን በተቻለ መጠን በሰው ሀገር ላይ ስለሆነ ቢያሸንፉን እንመርጣለን። ካልሆነ ጠባብ ነገሮች እንዲደረጉና ከፍተኛ የሆነ ድህነቶች እንዳይታዩ ነው። እንግዲህ በዚህ መሰረት ነው። በፊፋ የምርጫ አሰራር ሁሉም ሀገሮች አንዳንድ ድምፅ አላቸው። ትልቋ አሜሪካና ጅቡቲ የሚሰጡት ድምፅ ተመሳሳይ ነው። ይህ አሰራርም አፍሪካ እንደ አህጉር 54 ድምፅ እንዲኖራት አድርጓል። የፊፋ ፕሬዝዳንት ትኩረት ከአህጉሪቱ የመምረጥ አቅም ጋር ይያያዝ ይሆን? ይህንንና በተግባር ምን ሊያደርጉ እንደሚችሉ ለማወቅ ጊዜ መውሰዱ አይቀርም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ